ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ከአካል ጉዳት ጋር ይኖራሉ። ለአብነት በዓለም የጤና ድርጅት አሃዝ መሠረት ኢትዮጵያ ወደ ሁለት ሚሊዮን የሚጠጉ አይነ ስውራንና አራት ነጥብ አንድ ሚሊዮን የሚሆኑ ደግሞ ዝቅተኛ የእይታ አቅም ያላቸው ሰዎች ይኖሩባታል። እኒህ የሕብረተሰብ ክፍሎች ከሚያጋጥሟቸው ችግሮች አንደኛው ለእነሱ በሚያመች መልኩ መረጃዎችን ማግኘት ነው። ያን የተመለከተችው አንድ ወጣት በአቅሟ መፍትሄ አዲስ ነገር ይዛ በቅ ብላለች ፈትል የተሰኘ በብሬል ወይም በዳሰሳ ንባብ ጥበብ የታተመ ጋዜጣ መስርታለች ስሟ ፊዮሪ ተወልደ ነው ከጥቂት ደቂቃዎች በፊት ደውየላት ነበር ጋዜጣውን የጀመረችበትን ምክንያት እንደሚከተለው አስረድታናለች ያው ሀሳብ ለመቶ ፈጣሪ ነውና እግዚአብሔር ነው ሀሳብ የሚሰጠኝ ግን ያውነ ሁሉም ነገር ምክንያት ያስፈልገዋል እና ሁሉ ጊዜ ትንቀሳቀስ የተለያዩ ብሮድካስቲንግ ላይኖች ፕሪንት ሚዲያውም ላይ ማዕከል አድርገን የምንሰራው ጉዳት አልባ የሆነው ማህበረሰብ ነው። በዚህም ደግሞ አይነስውራን መረጃ ቢፈልጉ እንደማናችን የፈለጉት ሚዲያ መርጠው የመጠቀም መብት ቢኖራቸውም ወይም መረጃ የማግኘት መብት ቢኖራቸውም፣ ነገር ግን ይሄ አይነት አማራጭ የላቸውም። ምናልባት ደግሞ አይነስውራን ሬዲዮና ቴሌቪዥኑን ያዳምጣሉ ብለን ልናስብ እንችላለን። ነገር ግን አይነቱ ይባል ክላስ መስማት ምክንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው። መረጃም አያገኙም ማለት ነው። ከዚህ በተጨማሪ ሚዲያ ላይ ያለ ኢንተርኔት ፖለቲከኞቻችን በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነት እና ፍትሐዊ ተጠቃሚነት ማለት አለን እና ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ የማህበረሰብ ክፍሎች የስራ ማስታወቂያ ሊፈልጉ ሊያውነት አማራጭ የላቸውም ማለት ነው። እና ይህ ችግር ስላለ የማህበረሰብ አንድ አካል ስለሆንኩ ይህን ችግር ለማቃለል ነው። ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት? አይነት ስውራን ብቻ ስለ አይነት ስውራን ብቻ አነሳን ማለት አሁንም በምናዊ ማግለል ማድረግ ማለት ነው። አይነት ስውራን ላይ የሚያተኩሩ አካል ጉዳት የሚመስለው የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል፣ በዚህ በፈትል የብል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም አገራዊ ጉዳዮች የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰል ዜና አለው፣ ፍትል ነቃሽ የሚል አምድ አለው። የፈትል ነቃሽ የሚለው አይነት ስብራት ላይ የሚደርሱ የፊት መጓደሎች ወይ ከመሰዳደር ችግሮች በምርመራ ነክ ዘገባዎች የሚጠሰሱበት አምድ ነው። ኤዲቶሪያል አለው። ሬት አንቀጽ አለው። በማንኛውም ሚዲያ ማለት ነው። ተምሳሌ የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ የሚል ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ፣ ስፖርት፣ እንዲህ እንዲህ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚል ገጽ አለው። አይነቱ ብዛን ህጻናት ወይም መስማትና የአይነቱ ብርነት ተደራራቢ የአካል ጉዳት ያለባቸው ህጻናት እንደ ማንኛውም ህጻናት የመታነጽ መብት አላቸው። እኛም እነሱን የማነጽና ቁም ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው። የልጆች አምድ አለ።

ከሁን አመለካከት ተጀምሯል ማለት ነው። እንዲህ አይነት አለ። በሌላ በኩል ደግሞ ይደገፉ የሚያጋሩት አለ። ከዚህ ባሻገር ግን ዋነኛው ችግር ወረቀቱ በውጭ ምንዛሪ ከውጭ ነው የሚገባው እና በጣም ውድ ነው። እኔ ምናልባት ሰምተህ ይሆናል አንተ ይሆናል ሌሎች ሚዲያዎች ላይ እየሰጠው ስምንታዙ በራሴ ገንዘብ ነው ማሳተሙ በነፃ ምናምን ነው ማሰራቅላቸው ለነሱ ነው። እኔ አንድን ጋዜጣ በመቶዎች ውስጥ ነው እና በጣም ውድ ነው። እዚህ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለተደራሽነቱ ተደራሽነቱ ስታወራ አንድ ማነቆ ሊሆን ይችላል የደፊት ማለት ነው እና ማህበራዊ ኃላፊነትን መወጣት አለብን። ናችንም በየስራ መስካችን እንደተማኘበት ነው ሀገራችን ማገልገል አለብን። ከዛ በስተቀር ስለ ጋዜጠኝነት ስታነሳው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎዱ ድምፅ መሆን መቻል አይ መሆን መቻል የምንጠይቅ ነው ስለሆኑ ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው። አቅሙ ይተታተንሃል። ምን ያክል ጋዜጣ ነው እያሰራጫችሁ ያላችሁት? የት የት አካባቢ ነው የሚሰራጨው? የስርጭት አድማሱን ከፍ ለማድረግ ምን አይነት ነገሮች መደረግ አለባቸው ብለሽ ታስቢያለሽ? ጋዜጣ አሁን ከትላንት ወደ ሁለተኛ አስተማውቷል። እስካሁን ሁለት ብቻ ነው የወጣው። አስራ አምስት ቀን ነው ከተጀመረ አሁን ለመጀመሪያ የብሔራዊ አይነት ስውራን ማህበር ጋር በጥፋት ይገኛል። ምክንያቱም በቀን የኢትዮጵያ ብሔራዊ አይነት ስውራን ማህበር ጋር ከሰባት መቶ በላይ የሆኑ አይነት ስውራን ይመጣሉ። መገናኛ ስፍራቸው እንደ ወጣት ማዕከላቸው ጥምር ስለሆነ ማለት ነው እና እዛ ይገኛል። የአይነት ስውራን እና መስማት የተሳናቸው ደግሞ ብሔራዊ ማህበር አለ። እዛ ምንድ በተመሳሳይ ይገኛል። ጉዳዩ የሁለቱ ስለሆነ ማለት ነው በተለይ የመስማት እና የአይነት ስውራን ስለሆነ ተደራራቢ አካል ጉዳት ያለባቸው አካላት ጋር ስለሆን እነሱ ጋር ይገኛል። ከዛ በተጨማሪ የተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተበትኗል። እንዲሁም አራት ኪሎ ምናልባት ተቃሚ ጋዜጣ የሚነበሩባቸው ቦታዎች ጉዳት አልባው የሆነው የህብረተሰብ ክፍል ጋዜጣ ማስታወቂያዎችን የሚያነቡባቸው ቦታዎችን ላይ በነጻ አስቀምጬላቸዋለሁ። በአሁኑ ሰዓት የሚሸጥ አይደለም። ዓይነቱ ብርሀንም እንዲገዙ ታሳቢ ተደርጎ የታሰሙ አይደለም ነው ጋዜጣው። በቀጣይ ግን አሁን ትምህርት ስለሚጀመር ወደ ከፍተኛ መንግስት የትምህርት ተቋማት በተለያዩ የሀገሪቱ ክፍል በሚገኙ የብሔራዊ ዓይነቱ ብርሀን ማህበራት አለ ወደሱ እና የተለያዩ አካባቢዎች የስርጭት አድማሱን ለማስፋት ጥረት ይደረጋል። ይህንን ለማድረግ ደግሞ የሳይንስና ይህከምትነ ከፍተኛ ትምህርት ሚኒስቴር እናናግዛቸዋለሁ። ትምህርት ሚኒስቴር እንዲህ እንዲህ አይነት ተቋማት ነው እናናግዛለን። ለዩኒቨርስቲዎች እና ለሚመለከታቸው አካላት ደብዳቤዎች በመጻፍ እንዲህ እንዲህ አይነት ድጋፎችን እንደሚያደርጉልኝ እንግዲህ በቃል በረዛ ቃል ገብተውልኝ ይህንን ጋዜጣ የተመለከቱ ወገኖች ምን አይነት ምላሽ ሰጡሽ? በተለያዩ አጋጣሚ ስልትን እየተቀበሉ በአካል ያገኙኛሉ ማህበሩ ጋር ማለት ነው። ከእነሱ በተጨማሪ ደግሞ ስልትና አፈላልገ ይደበሉልኛል በተለይ በተለይ የዓይነ ስውርነት ፕላስ የአይነት ማክስነት ተደራራቢ አካል ጉዳት ያለባቸው የህብረተሰብ ክፍሎች በቤተሰባቸው አማካኝነት ሀሳባቸውን ገልጸውልኛል። እራሳቸውም የወን እኔ የምናገረው አይሰሙም፣ ግን እነሱ ሀሳባቸውን ዝም እያደመጥኳቸዋለሁ መናገር የሚችሉትም ማለት ነውና det tagit de dagarna vi till exempel har det är sex invasioner. Vi tog ett album om de externa invasionerna där vi genom att ta ett krigshandlingar, ett förföljande till Nobels möte av invasioner ከሌላው ዓለም ጋር እንደተገናኙ ያህል እንደተሰማቸው በጣም በጣም ደስ እጅግ በጣም አመሰግናለሁ። ፊዮሪ ተወልደ የፈትል የብሬል ጋዜጣ መስራች። እንግዲህ ትልቅ ነገር ላይ ደርሰው ትልቅ ደረጃ ላይ ደርሶ ይሄ ጋዜጣ እንድናይ መኝልሽ አለው መልካም